ሪፖርት የተደረጉ እኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንጆ የሚባል ከተማ የተለያዩ አፍሪካውያን እንደዚህ ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች እንደዚሁም ደግሞ ለቤጅንግ ላሉ ኤምባሲዎች ቆንስላ ጽሕፈት ቤት ያላቸው ከሆነ ለቆንስላ ጽሕፈት ቤቶች የሚደርሱ መረጃዎች አሉ። እነን በግል ኮንታክት ያደረገች ኢትዮጵያዊት አለች፣ እንደዚህ አይነት ችግር ውስጥ ነን የሚል ። ሁለተኛ ደግሞ ከቤት እንዲወጡ ተደርገናል እንገለላለን በዚህ አይነት አራስን ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብም በምንም የምናየው ፖሊሶች እንደዚህ ያደርጉናል ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለአስራ አራት ቀን ኢብን እዚህ ስድስት ወርም ረዥም ጊዜም ከውጭ ሳገባም ኳራንትን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው እኛ ቆንስላ ጽህፈት ቤት አለን እና አምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደሳቸው ጋር ነው የሚሄደው ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጥሮ እንዳላቸው ነግረኛል። ከቀጠሮ በኋላ ውጤቱን ይነግርኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው። ተማሪ ሄኖክ ጌታቸው ከውሀን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሀን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ፣ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎች እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል። በግሌ ያጋጠመኝ ከመጀመሪያው ጀምሮ የውሃንም ተማሪ ስለሆን ያው ፓስፖርቴን ሲያዩ የመደንገጥም ነገር አለ። አሁን ደግሞ ፓስፖርቴንም ባላሳይ የፎሬነር ተማሪ በመሆኔ ንሻዊ የመደንገጥ ነገር አለ። እስካሁን ውሀንም ክፍት ቢሆን እዚ ያለነው ተማሪ እንድንወጣ ስትል አልተፈቅ እንጂ ከዚህ በፊት እዚህ ከመምጣት በፊት ሆቴል ስፈልግ ነበረ። ሆቴልም አሁን ፈቃደኛ አይሆኑም እና እንደኔ ሁሉ በሾችም እንደዚህ ጓደኞችም ሆቴል አይሰጧቸውም እና ቻይናዎች ፖሊሶቹንም ቢያናግሯቸው ፖሊስም ቢደወል መፍትሄ አይሰጥም። እኔ አሁን ያለሁት አለ ቦታዬ ነው፣ ትምህርት ቤት አይደለም። አሁን ያለሁት በቦታ ሌላ ሰው ትምህርት ቤት ነው። ሀላፊዎቹም አያውቁም እዚህ መሆኔን ያው ጀስት ማውቀው እንደዚህ በጓደኝነት እንደዛ ነው። ሁሉም አመቻ አይደለም። በአሁኑ ሰ ሰዓት ያው ኬዞች ከውጭ የመጡ ብቻ ስለሆነ የአንድ ፍርሃት በማድረግ ነው። ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍርሃታቸው ለሁሉም ሰው ከውሀን የመጣ ብቻ ነበር። ነገሩ ተቀይሮ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው አፍሪካኖች ላይ ችግር እያመጡ ነው። አሁኑ በአሁኑ ሰዓቱ አፍሪካኖች ጥሩ ሰዓት አለ ሱፐር ማርኬት አንሰጥም፣ አንገዛም። አንዳንዶቹ ባስ ሊጠቀሙ ይገቡና ያው ሁሉም የወጡ እና ከባስ የወዱና ፖሊስ የመጥራት ነገር ፎሬን አፍሪካዊ ጥቁር አለ በሽታ ይዘናል የሚል የመጉላላት ነገር አለ። በተለይ ግን ጓንሹ አፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም ኳራንቲ ለአስራ ሁለት ቀን ካረጓቸው በኋላ ከሆቴልም ማስወጡታቸው መንገድ ነው የሚገኙ። አቶ ታደሰ ሶካም በቻይና ውቻን ግዛት ቸንዱ ከተማ ላይ የዶክትሬት ዲግሪያቸውን እየሰሩ ይገኛሉ። በአጠቃላይ በቸንዱ ያለው ሁኔታ ሰላማዊ መሆኑንና እሳቸውን በግላቸው ያጋጠማቸው ነገር አለመኖሩን ጠቅሰው የቡድን መልእክት መላላኪያቸው ላይ ግን አጠቃላይ የውጭ ሀገር ዜጎች በተለይም አፍሪካውያን ተማሪዎች ቅሬታ ሲያቀርቡ መስማታቸውን ያስረዳሉ። የምኖረው ከግቢ ውጭ ስለሆንኩ እና ከቻይኖች ጋር ስለምኖር እኔ መግለላ በፐርሰናል አላጋጠምኝም። አሁን ቅርብ ጊዜ አጋጠመ ተብሎ የሰማሁት ነገር ቀድሜ ማስተርስ ከሰራሁበት ከዩኤስፒሲ ተማሪዎች የሰማሁት ወደ ገበያ ቦታ ሲሄዱ ነው ያጋጠማቸው። እንዳይገቡ ተከልክለዋሉ። ገበያ ሞሉ ማለት ነው ኢትዮጵያኖችም ነበሩ፣ ፓኪስታኖችም ነበሩ፣ የመኖችም ነበሩ። ኩሮች ብቻ አይደለም ለሁሉም ነው ግን

አምባሳደሮች የጋራ ፕላትፎርም አለን እና በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቆማ ደርሷል የሚል መረጃ ልውውጥ አለን። ይህንን መነሻ አድርጎ የተወሰኑ አምባሳደሮች ከአፍሪካ የውጭ ጉዳይ ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉ። ይሄ የመንግስት ፖሊሲ እንዳልሆነ እናውቃለን። ቻይና መንግስት አቋም እንዳልሆነ እናውቃለን። እንደተባለው ቫይረሱ ከአፍሪካ አይደለም የመጡ ቫይረሱ የተከሰተው እዚህ ነው። porque አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይሄን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የአገሪቷም ህግ ስለሆነ ከዚህ ውጭ ግን በጥቁሮች ላይ ያተኩ ነገር ከሆነ ይሄ መድሎና ማክለ መጀመሪያ ግን መረጃውን በደንብ መለከታቸው ኃላፊዎች ጋር እየተነጋገና ያለ ነው። የቆንስላ ጀነራላችን ውይይቱን ካደረጉ በኋላ እዛው ችግሩ የሚፈታ ከሆነ ይፈታል። የማይፈታ ከሆነ እኛ ደግሞ ቤጂንግ ከቻይናዎቹ ጉዳይ የሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን። አምባሳደሩ ሲያጠቅም ችግር በአንድነት ልናልፈው ይገባል ሲሉ አጽንዖት ሰጥተው ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።